ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ አምሃሪክ ያገኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ አምሃሪክ ይጎብኙ። ዶክተር ይርጋገላው በፐርዝ ከርተን ዩኒቨርሲቲ ከፍተኛ ተመራማሪ ተመራማሪና መምህር፣ እንዲሁም በአገር በቀል እውቀቶችና ቀደምት ነዋሪ ሕዝቦች ዙሪያ ተመራማሪ፣ በቅድሚያ ለኤስቢኤስ ራዲዮ የቃለ መጠይቅ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን ስለተጋበዝኩ እግዚአብሔር ይስጥልኝ። የዛሬው የቃለ ምልልሳችን ትኩረት በአገራችንም የመወያያ ርዕሰ ጉዳይ ከሆኑት አንዱና የልውጥ ህያዋንን ወይም ደግሞ ጄኔቲካሊ ሞዲፋይድ ኦርጋኒዝም ጂኤምኦ ዙሪያ ይሆናል። የልውጥ ህያዋን ጉዳይ በተለይ ደግሞ ከሺ ዘጠኝ መቶ ዘጠናዎቹ ጀምሮ አከራካሪ የነበርና ዛሬም ድረስ የቀጠለ ነው። በአንድ ወገን የዘር ተፈጥሯዊ ሂደትን ያጨናግፋል፣ ገበሬዎችን የዘር ባለቤትነት መብት ያሳጣል፣ ለዘር አምራች ድርጅቶች ጥገኛ ያደርጋል፣ ከጤናም አንጻር የማይድኑ የሕክምና ጠንቆችን ይዞ ይመጣል የሚል ሀሳብ ይሰጣል። በሌላ ወገን ደግሞ ምርታማነትን ይጨምራል፣ ረሃብን ያጠፋል ፀረ ሰብል ተሃዋስያንን የሚቋቋሙ ምርትን ማምረት ይቻላል የሚሉ ሀሳቦችም ይሰነዘራሉ። እነዚህን እንደ መንደርደሪያ ካነሳን፣ እርስዎ እንደሚታወቀው በአገር አቀፍ እውቀቶች ላይ በርከት ያሉ ጥናቶችን ሰርተዋል። በአሁን ሰዓት በአገራችንም በስፋት እየተነገረ ያለው የጂኤምኦ ጉዳይ ከአገራችን አምራቾች እውቀት ጋር መልክአ ምድርና እንዲሁም የዘር ባለቤትነት ጋር እንዴት ተጣጥሞ ሊሄድ ይችላል? ይህ ጥያቄ የማን ጥያቄ ነው የሚለውን ማየት በጣም ያስፈልጋል። እንግዲህ በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ ከድሮ ጀምሮ የበላይነት በኢኮኖሚ በተለይ የበላይነት ያላቸው ሕዝቦች የበላይነታቸውን የሚያረጋግጡባቸው የተለያዩ መንገዶች አሉ። ከቅኝ ግዛት ወይም ከባርነት መረተ ጀምሮ አሁን ደግሞ በተለያየ መንገድ በበርካታ ሀገሮች ላይ የበላይነታቸውን ለማስቀጠል የሚጠቀሙባት ተጨማሪ ምዕራፍ ነው ብሎ መናገር ይቻላል። ምክንያቱም አሁን እየተፈጠረ ያሉ አዳዲስ ህዋሶችን በመፍጠር ሰዎች የሚመገቡትን ምግብ ሰዎች የህይወታቸው መሰረት የሆነው ነገር በተፈጠረ ፋብሪኬትድ በሆነ እና ገበያ ውስጥ ዋጋ ባለው እና በሚንቀሳቀስ ነገር እንዲውል በማድረግ ሰዎች ምርት የሚያመርቱ ገበሬዎች የሚያመርቱበትን እውቀት ዋጋ ቢስ እና ኋላ ቀር እንደሆነ በማድረግ ወደ ገበያ የማምጣት እንቅስቃሴ በሰፊው ይካሄዳል እና ይሄ ከፍተኛ የሆነ ጭንቀት የሆነው ለኢትዮጵያ ብቻ ሳይሆን ለዓለምም ነው። ለምሳሌ የህይወትን ብዝሃነት ብንመለከት በከፍተኛ ሁኔታ የእነዚህ ህዋሶች በተፈጥሮ ያለውን የህይወት ስብጥርና ብዝሃነት በከፍተኛ ሁኔታ ይቀንሳሉ እና ይህም በጥናት በከፍተኛ ሁኔታ ተረጋግጦ አንዱ የዓለማችን ትልቁ ችግር የብዝሃነት መመናመን የመጣው በእነዚህ ላብራቶሪ ውስጥ ተሻሻሉ ተብለው የሚፈጠሩና የግለሰብ ባለቤትነት የሚሰጣቸው ዘሮች ወዘት የመሳሰሉት በመፈጠራቸው ነው። ከዚያም በተጨማሪ የነዚህ ውጤቶች የሚያገለግለው የቴክኖሎጂ ባለቤት የሆኑትን ስለሆነ የእውቀት አገር በቀል የሆነ እውቀትና በልምድ ላይ የተመሰረተ እውቀት ያላቸው ሕዝቦች በራሳቸው መንገድ የሚያመርቱበት መንገድ እየቀዘቀዘ ሲመጣ የዛ ቴክኖሎጂ የዚያ እውቀት ጥገኛ እንዲሆኑ ያደርጋል። ለምሳሌ ተርሚኔሽን ቴክኖሎጂ ተብሎ የሚጠራውን ዘርን አምክኖ ለገበሬዎች መስጠትን እንደ ምሳሌ ብንወስድ በእኛም ሀገር ጨምሮ በልዩ ልዩ ሀገሮች እንደምናየው ድሮ ገበሬዎች ዘር ሲዘሩ፣ ምርት ሲያመርቱ ከምርታቸው ትንሽ ቀንሰው ለዘር ያስቀሩ ነበረ። አሁን ግን በምርጥ ዘር ስም የሚሰጣቸው ዘሮች በአብዛኛው ለሁለተኛ ደግሞ እንዳይበቅሉ የመከኑ ዘሮች እንዲሆኑ ተደርጎ ነው። ያ ቴክኖሎጂ ለማሸጋገር አይደለም፣ ገበሬውን ለመጥቀም አይደለም፣ ድህነትን ለማጥፋት አይደለም። ሆን ተብሎ ገበሬው በራሱ እጅ ዘር እንዳይኖረውና የዘር ጥገኛ በማድረግ ወደፊት የዘሩ ምንጭ የሆኑ ሰዎች የሚፈልጉትን ካልከፈለ፣ እነሱ የሚጠይቁትን የሚተምኑትን ዋጋ ካልከፈለ የራሱ ዘር እንኳን እንዳይኖረው የሚ የሚያደርግ አይነት አቅጣጫ ነው እየተከተሉ ያሉት። ይሄ እንግዲህ በእነዚህ ባህሪያት ብቻ ሳይሆን አንዱ ሌላው በጣም ጉዳዩን አሳሳቢ የሚያደርገው ይህንን አይነት ኢ ፍትሃዊ የሆነ የተፈጥሮን እውቀትና ዘር በግለሰቦች ቁጥጥር ውስጥ የሚያስገባ አካሄድ የሚደግፉ ዓለም አቀፍ ህጎች አሉ። እነዚህ ዓለም አቀፍ ህጎች ፍትሃዊ አይደሉም። ለምሳሌ ደብሊዩ ቲኦ ወይም ደግሞ ወርልድ ትሬድ ኦርጋናይዜሽን የሚባለውን ብንወስድ የዚህ ድርጅት አንዱና ዋናው ስራ ፓተንት ተብሎ የሚጠራው ወይም ኢንቴሌክቹዋል ፕሮፐርቲ ራይትስ ተብሎ በሚጠራው መሰረት፣ ወይም ደግሞ በስምምነቱ መሰረት በተለዩ ልዩ ሀገሮች አባል የሚሆኑ ሰዎች የእውቀት ባለቤት ውጤት ካላቸው ተብሎ የሚታሰቡትን ሁሉ ነገሮች እንዲያከብሩ የሚያስገድር ነው እና ኢትዮጵያም አሁን የዛ አካል በመሆን ሂደት ላይ ስለሆነች እንዲህ አይነት ነገር መምጣቱ እና ወደ ሀገራችን መግባቱ ወደፊት ይህን ጥቅማቸውን ለማስጠበቅ ለሚሰሩት የውጭ ሀገር ኮርፖሬሽኖች እና ባለሀብቶች ከፍተኛ እድል የሚሰጥ የእኛን አገር እድል ግን የሚያኮሰምን ይሆናል ማለት ነው። ስለዚህ ከቴክኖሎጂ አንጻር ከተፈጥሮ አንጻር አየር መዛባትም ራሱ አሁን ሶስት ነጥብ አምስት ቢሊየን የሚሆነው ህዝብ የሚኖርበት ቦታ ለሰው ተስማሚ አይሆንም ይባላል። ከአንድ እስከ አምሳ ዓመት ድረስ ውስጥ ባለው ጊዜ ይህንን ሁሉ የሚያባብሱ ናቸው እና ለምሳሌ አሁን ንቦች እንኳ ቢጠፉ እጽዋት ከአንዱ እጽዋት ወደ አንዱ እጽዋት የሚተላለፉት ልዩ ልዩ የሆኑ አበባዎች አማካኝነት የሚሆን ዘሮች እንዳይበቁ ነው የሚያደርገው ና ይህን ሁሉ ስለሚያጠፋ ከፍተኛ የሆነ ችግር ይፈጥራል። በበርካታ ድሃ ሀገሮች ኢትዮጵያንም ጨምሮ የምግብ ዋስትናን ለአመታት ሙሉ ለሙሉ ለማረጋገጥ አልተቻለም። ይህንንም እንደ ምክንያት በመቁጠር ከዚህ ችግር ለመውጣት በልውጥ ህዋን ወይም ደግሞ ጂኤምኦ የተመረቱ ምርቶች መፍትሄ ናቸው የሚሉ አሉ። በእርግጥስ ይህ በኢትዮጵያ የምግብ ዋስትናን ለማረጋገጥ እንደ መፍትሄ ሊወሰድ ይችላል ወይ? ሌሎች አማራጮችን ስ በመጠቀም ምርታማነትን መጨመር ይቻላል ወይ? በተለይ ደግሞ አገር በቀል የሆኑ እውቀቶችን በመጠቀም ይሄ በጣም ጥሩ ጥያቄ ነው። እንግዲህ ወደኛ ሀገር ሁኔታ ወይም ደግሞ በጠቅላላው ድሀ ወደሆኑ ሀገር ህዝቦች ውስጥ በምንመለከትበት ጊዜ የምግብ እጥረት ትክክል ነው አለ። ግን ይህ ምግ የምግብ እጥረት የተከሰተው ለምንድን ነው የሚለውን ማጤን አለብን። አየሽ፣ የምግብ እጥረት መኖሩን ማየት ብቻ ያንን የምግብ እጥረት ለመመለስ ህዝቡን ወደ በለጠ ጥገኝነትና ወደ በሽታም ሊያጋልጥ ወደሚችል አቅጣጫ ነው ይሄ መንገድ የሚመራው። አፍሪካ ውስጥ ያለው የምግብ እጥረት ወይም የምግብ ድህነት የተፈጠረው የአፍሪካ የተፈጥሮ ሀብት አፍሪካውያንን ሊያገለግል በሚችል መንገድ እንዳይውል ስለተደረገ ነው። ከድሮ ጀምሮ በቅኝ ግዛት ወዘተ ልንመለከት እንችላለን። በአብዛኛው አፍሪካ ሀገሮች፣ በእኛም ሀገርም ቢሆን ለረጅም ዘመናት በሀገራችን ገበሬዎች ህይወትና ምርታማነት መጨመር ላይ ጠንካራ የሆነ ስራ በምርምር የተደገፈ ስራ፣ በበጀት የተደገፈ ስራ ብዙም አልተሰራም። ወደ ኋላ ተመልሰን ብንመለከት ለብዙ ዘመናት መንግስቶች ከአምስት ፐርሰንት የበለጠ አልነበረም ለግብርና የሚመጅቱት በጀት በእኛ ሀገር ውስጥ። አሁን እንኳ ያለውን የግብርና በጀት ብንመለከት ወደ አስራ አራት ነጥብ አምስት ቢሊየን ብር አካባቢ ነው ለዛ የተመደበው። ነገር ግን ለመከላከያ ወደ አስራ አምስት ቢሊዮን ነው እዳ ለመክፈያ የተባለው ወደ ሀያ አምስት ቢሊዮን ብር ነው ለመንገድ አርባ ስድስት ነጥብ ሰባት ቢሊዮን ነው ለትምህርት ወደ ሀምሳ ለሚደርሱ ዩኒቨርሲቲዎች ላሉበት ሀምሳ ነጥብ ስድስት ቢሊዮን ነው የተመደበው ይሄ ሁሉ ሰማኒያ ፐርሰንት በላይ የሚኖረው ህዝብ የሚተዳደርበት ግብርና በጣም ዝቅተኛ የሆነ ትኩረት የተሰጠው የሚያመለክተው ምንድን ነው ገበሬው ባለው ጥንት ጀምሮ በመጣው እውቀት ብቻ እንዲቆም ከተደረገ በኋላ በዚህ በፖሊሲ ተጽዕኖ ምክንያት የመጣበትን ችግር እኛንን የምንፈታው ብሎ በመቅረብ የውጭ የሚመጡ እነዚህ ኮርፖሬሽኖች የእነሱ አዲስ የሆነ የስራ መስክ በሚፈጥር መንገድ በር የሚከፍት ነው የሚሆነው እና በሀገራችን ያለው የገበሬዎች ድህነት ከመሬቱ ምክንያት አይደለም። አንዳንድ ሰዎች ትራክተር ስለሌላቸው ነው፣ ዘር ስለሌላቸው ነው ይላሉ። በሀገራችን ብዙ ህዝብ አለ። ማምረት የሚችል ጉልበት እስካለ ድረስ የትራክተር ጠቀሜታ ሌበርን ጉልበትን ማድረግ ስለሆነ መስራት የሚችሉ ሰዎች አሉ። የሀገራችን ደግሞ ተፈጥሮ ሀብቶ አየር ጸባዩ በራሱ የሚያበቅለው የራሱ የሆነ ተስማሚ የሆኑ እና የተፈ የተፈጥሮ ዘሮች አሉት። በዚህ ላይ ግን ምንም አይነት ትኩረት የማያደርግና ሙሉ በሙሉ እንደሌሉ የሚቆጥር ስርዓት፣ ገበሬውን የሚጨቁን የሚተው ስርዓት ውስጥ ስለምንኖር በድህነት ውስጥ ገበሬዎቹ የሚኖሩት ከዚህ የተነሳ ነው። ሁሉም የሀገሪቱ መሬት ብዙ ጊዜ የሚሰጠው ከውጭ ለሚመጡ ባለሀብቶች እንጂ አገር ውስጥ ላሉ ገበሬዎች ተጨማሪ የማምረቻ መሬት እንዲሰጣቸው አይደረግም። ከዚህም የተነሳ አብዛኛው ገበሬ ስልሳ ፐርሰንት የሚሆነው ከግማሽ ሄክታር ያልበለጠ መሬት ነው ያለው። ይሄ ባለበት ሁኔታ ይሄ ፖሊሲ የፈጠረው መንግስታት የፈጠሩትን ተጽዕኖ በገበሬው ኋላ ቀርነት እንደመጣ ገበሬው ስለማያውቅ አገሪቱ ችግር ስላለባት ተፈጥሯ እንደሆነ እያደረጉ በማቅረብ ይህንን ችግር ፈችዎች አድርጎ ሌሎችን ለማምጣት እየተደረገ ነው እንጂ ገበሬውን ለማሻሻል ተሞክሮ ስለወደቀ እና ከዛም በመነሳት አማራጭ ጠፍቶ አይደለም ይሄ የመጣው። ለምሳሌ ወደ አገራችን ፖሊሲ ስንመለከት እስከ ቅርብ ጊዜ ድረስ ኢትዮጵያ አሁንም የደብሊውቲኦ አባል አይደለች። የደርግ መንግስት ከዛም ደግሞ የኢህአዴግ መንግስት ለረጅም ጊዜ ገበሬውን እናገለግላለን የሚል ፖሊሲ ነበራቸው። ምንም እንኳ ከልባቸው ገበሬውን ለሚያገለግል መንገድ ባይሰሩም፣ በተወሰነ ደረጃ ግን ከውጭ ሀገር ባለሀብቶች ጂኤምኦ ከሚባሉት ወዘተ እንዲጠበቅ ሀገራችን እና ገበሬዎቹ አድርገው ነበረ። አሁን ግን ደብሊውቲኦ የሚባለው ወርልድ ትሬድ ኦርጋናይዜሽን የሚባለው በተለይ ደግሞ የተለያዩ ተፈጥሯዊ በተፈጥሮ የተገኙ እጽዋቶችንና ሕዋሶችን የግል ኮርፖሬሽኖች መብታቸውን እንዲያስጠብቁ የሚያደርግላቸው ድርጅት እየሆነች ነው። ይቻላል አሁን የጂኤምኦ ወደ ሀገራችን መምጣት ግለሰቦች፣ ከበርቴዎች በሀገራችን ውስጥ ገብተው ከፍተኛ የሆነ የሀብት ባለቤት እንዲሆኑ ከሚፈደረገው ምቹ ሁኔታ አካል አንዱ ሆኖ ነው የሚታየው ማለት ነው። ስለዚህ ይህ አይነት ሁኔታ ስለሆነ የሀገራችን ችግር ይፈታን ብሎ መናገር በጣም አይቻልም። ለጊዜው የከተማውን አካባቢ በተለይ ችግር የፈታን ሊመስለን ይችላል። በሂደት ግን ብዙ የሆኑ ጉዳቶችን ይፈጥራል። እንደሚታወቀው ከመቼውም ጊዜ በበለጠ የልውጥ ህያዋን ወይም ደግሞ ጂኤምኦ ጉዳይ በአገራችን እየተነሳ ይገኛል። ምናልባትም ጉዳዩ ገፍቶ ለውሳኔ ከመቅረቡ በፊት አምራቾች ወይም ገበሬዎች በምን መልክ መሳተፍ ይኖርባቸዋል? በተለይ ደግሞ ብዝሀ ሀብትን ከመጠበቅ ጋር ተያይዞ የአገር በቀል እውቀቶችስ እንዴት ሊካተቱ ይገባል? ብለው ይመክራሉ። በእኔ እምነት በእኔ እምነት በእውነት የሀገራችንን ጥቅም ስናስብ የህዝባችንን ጥቅም ስናስብ፣ ህዝቡ ከሚኖረው ህይወት ውስጥ ሆነን ነው ማሰብ ያለብን። ከህዝቡ ህይወት ውስጥ ሆነው ሲያስቡ ደግሞ እነዚህ በተለይ የሀገራችን ፖሊሲ የሚሰሩ ሰዎች ህዝቡ ውስጥ ያለውን ባህል፣ እውቀት፣ አገር በቀል አገር በቀል ስንል እውቀቱን ብቻ ሳይሆን አዝርቱንም ይጨምራል። እነሱን በመንከባከብና ተፈጥሯዊ እውደታቸውን በመጠበቅ ነው አካባቢውንም መጠበቅ ቋሚ በሆነ መንገድም የተሻለ ምርታማነትን ማምጣት የሚቻለው። አየሽ አገራችን እኮ ያለው አብዛኛው ህዝብ አሁንም ቢሆን እንጀራ በልቶ የሚያድረው ይሄ በመንግስትም በሌሎችም የተተወውና ትኩረት የማይሰጠው ገበሬ የሚያመርተው ነው። በብዛት የምግባችን የጉሮሮ ምንጭ ሆኖ እየቀጠለ ያለው። ስለዚህ የመንግስት ፖሊሲ ማተኮር ያለበት ይሄ ጂኤምኦ ወይም ደግሞ በዚህ መንገድ የሚመጡት ድርጊቶች ከሚፈቱት በጣም ጊዜያዊ እና ውስን ከሆነ ችግር ይልቅ የሚያደርሱት ጉዳት ከፍተኛ እንደሆነ ከተለያዩ ሀገሮች ልምድ መማር አለብን። ለምሳሌ ህንድ ጋር አንድ የተደረገ ልምድ ነበረ። የገበሬዎችን ምርታማነት ይጨምራል፣ አዝርቶቻቸው በሽታን ይከላከላሉ በሚል በሞንሳንቶ በሚባል ካምፓኒ አማካኝነት ገበሬዎቹ የወሰዱት ዘር እንደውም በበለጠ ሁኔታ እንዲከሱና በተፈጥሮ የነበረው የበሽታን የመቋቋም ኃይል እንዲመናመንና ምርታማናቸው እንዲቀንስ ተደርጎ እስከ ሁለት መቶ ሀምሳ ሺህ государь очень ራሳቸውን እስከ ማጥፋት ደርሰዋል። ይሄ በጥናት የተረጋገጠ ነው። ስለዚህ ይሄ የገበሬዎች ድምፅ የማይሰማበት ሀገር ውስጥ እየኖርን ስለሆነ አሁንም እስካሁንም ባሉት ነገሮች ገበሬዎች ከን ቀርቦ በማወያየት በማነጋገር በሀገር ፖሊሲ ውስጥ ሀሳባቸው እንዲደመጥ በማድረግ መንግስት አልሰራም። በዚህ ብዙ እየተወቀሰ ነው። እስካሁንም መንግስት ለገበሬው ትኩረት አይሰጥም እና ገበሬዎች ሕይወት ውስጥ ሆነው ይሄን ማየት ያስፈልጋል። ከአርሶ አደሮች ጋር መወያየትና የአርሶ አደሮችን እውቀት ዋጋቢስ አድርጎ አለመመልከት ያስፈልጋልና እንደኔ ትክክለኛው አማራጭ በፍጹም በፍጹም ኢትዮጵያ ለዚህ አይነት ነገር በሯን መክፈት የለባትም። እንድትከፍትም የሚያስገድዳት ከሀገር ውስጥ የሚመነጭ ፍላጎት የለም። ምክንያቱም የዚህ የሚመጣው ነገር ባለቤቱ ኢትዮጵያ አይደለችም፣ እኛ ህዝቡ አይደለም። ከውጭ ያሉ የውጭ ካምፓኒዎች ናቸው ይህንን የሚዘውሩት። ነፃ ገበያ ይባል እንጂ ነፃ ገበያ ነፃ አይደለም። አሁን ሰሞኑ እንደምናየው በርካታ የሆኑ የውጭ ካምፓኒዎች በኮቪድ ወይም በሌላ ምክንያት ሲከስሩ መንግስታቶቻቸው ከፍተኛ ገንዘብ አውጥተው እየሰጧቸው ነው። እኛ ያንን ማድረግ የሚችል አቅም የለንም፣ ለራሳችን ለመደገፍ። ስለዚህ ያለን የተሻለ አማራጭ በሀገራችን ውስጥ ያሉትን ገበሬዎች ምርታማነት ለማሳደግ የበለጠ ገንዘብ ለእነሱ መስጠት እንጂ እንዲህ አይነት ትውልድን ሊጎዳ የሚችል ነገር መፍቀድ በጣም አደገኛ ነው እና እኔ እንደው ገበሬውን በማመካከር እንዲህ በማለት እንዲህ የተሻለ ነገር ይሰራል የሚለው ተቀባይነት ያለው አይመስለኝም። በር መክፈቻ፣ ማታለያ፣ ማባበያ ካልሆነ በስተቀር የሚሻለው በር ባለ መክፈት። ገበሬው ያለውን ምርት እንዲያሻሽል በገበሬው ህይወት ላይ ከፍተኛ የሆነ ርብር ማድረግ ነው ብዬ ነው የማምነው። ዶክተር ይርጋገላው በፐርዝ ከርተን ዩኒቨርሲቲ ከፍተኛ ተመራማሪና መምህር እንዲሁም በአገር በቀል እውቀቶችና ቀደምት ነዋሪ ህዝቦች ዙሪያ ተመራማሪ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ